I ታጣቂ ኃይሎች መሰረታዊ አገልግሎት በሚሰጡ ተቋማት ላይ የሚያደርሱትን ጥቃት ለመከላከል ማክሰኞ ዕለት የጸጥታው ምክር ቤት ባደረገው ክርክር ላይ ንግግር ያደረጉት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በዓለም ዙሪያ ሰላምና ደህንነት ለማስፈን የሰዎች ደህንነትና ክብር መጠበቁን ማረጋገጥ እንደሚያስፈልግ ተናግረዋል። የታጠቁ ኃይሎች ሆን ብለው በእርሻዎች፣ የውሃ ማስተላለፊያ ቱቦዎች እና የጤና ተቋማ ተቋማት ላይ ቦምብ በመጣል እንደሚያጠቁ ና ህዝብ መሰረታዊ መገልገያውን እንዲያጣ እንደሚያደርጉ የገለጹት አምባሳደር ግሪንፊልድ በኢትዮጵያ ትግራይ ክልል ያለውን ግጭት እንደ ማሳያ አቅርበዋል። በትግራይ ክልል እየተካሄደ ያለው ውጊያ የህዝብ መገናኛ አውታሮች እንዲቋረጡ፣ የኤሌክትሪክ ማስተላለፊያ ሽቦዎች እንዲወድቁ፣ ሆስፒታሎች እንዲዘረፉ ና ከጥቅም ውጭ እንዲሆኑ አድርጓል። የትግራይ ህዝቦች መሰረታዊ ፍላጎታቸውን ለማሟላት ለደህንነታቸው አስጊ የሆኑ በተለይ ፆታዊ ጥቃት የሚፈጸምባቸው ረጅም ጉዞዎች እንዲጓዙ ተገደዋል ያሉት አምባሳደር ግሪንፊልድ በትግራይ ያለው ግጭት በአስቸኳይ እንዲቆመም ጠይቀዋል። በጉዳዩ ላይ ጥያቄ የቀረበላቸው በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ወኪል አምባሳደር ታዬ አዝቀስላሴ በበኩላቸው ኢትዮጵያ በተቻላት አቅም የሕዝቦቿ ሰላማዊ ኑሮ እንዳይዛባ እየሰራች መሆኗን ጠቅሰው እውነተኛ ሰላም እንዲመጣ ከተፈለገ ግን ሰላምን ያወኩ ተጠያቂ መሆን አለባቸው ብለዋል። አምባሳደር ግሪንፊልድ አክለው በሶሪያ እየተካሄደ ባለው ግጭት የአሳድ አስተዳደር ከራሽያ በሚያገኘው እርዳታ በሀገሪቱ የሚገኙ መሰረታዊ የልማት ተቋማት ላይ የሚያደርሰውን ውድመት በመግለጽ በህዝብ ላይ እየደረሰ ያለውን እንግልት አስረድተዋል። በተመሳሳይ በየመን መንገዶች፣ ድልድዮች፣ የጤና ተቋማትና ትምህርት ቤቶች በመፈራረሳቸው የመን በአሁኑ ሰዓት በዓለም ላይ ከፍተኛው ሰብአዊ ቀውስ ያለበት ሀገር መሆኗንም ግሪንፊልድ በንግግራቸው አስረድተዋል። ይህ በጣም አሰቃቂና ትክክል ያልሆነ ድርጊት ነው ያሉት ግሪንፊልድ የሲቪሎችን ደህንነት ለመጠበቅ እንደዚህ አይነት ድርጊት በመፈጸም ዓለም አቀፍ የሰብአዊ ህጎችን የሚጥሱ ቡድኖችን ተጠያቂ ማድረግ አለብን ብለዋል። ለአሜሪካ ድምፅ ዘገባ ስመኞች የቆየ ከፌርፋክስ ቨርጂኒያ